የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 25 ሜትር ባንዶች የሚያስተላልፈውን ፕሮግራም አሁን ጀመረ። ¶¶ 1180 በላይ የሚሆኑ የሸኔ ታጣቂዎች በቁጥጥር ስር ውለዋል። እጃቸውን ለመስጠት አሻፈረኛል ላይ ደግሞ የመንግስት የኮሚኒኬሽን ጉዳዮች ሚኒስትር ዴኤታ ሰላማዊት ካሳን ድምፅ ነው የሰማችሁት። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት ኦዳ ተርቢ በበኩላቸው የተያዘባቸውም ሆነ እርምጃ የተወሰደባቸው አመራሮች የሉም ይላሉ። ሙሉ ዘገባውን በዕለቱ አብይ ርዕስ ይዘናል። ማክሰኞ ነሐሴ 3 2014 ዓ ም ጤና ይስጥልኝ፣ እንደምን አመሻችሁ። ክቡራትና ክቡራን አድማጭ ተመልካቾቻችን አስተናጋጃችሁ አሉላ ሙላ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ደግሞ ሻውጋንግ ቻንግ ነው። ለምሽቱ ከተሰናዱ በርከት ያሉ ወቅታዊ ቅንብሮችና ዘገባዎች ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ በኢትዮጵያና በመላው አፍሪካ ቀንድ ሰላም ይሰፍን ዘንድ ለማገዝ ቆርጣለች ሲል የአዲስ አበባው የዩናይትድ ስቴትስ ኤምባሲ የአፍሪካ ቀንድ ልዩ መልእክተኛ የሰሞኑ የኢትዮጵያ ጉብኝት አስመልክቶ በዛሬ ዕለት ባወጣው ጋዜጣዊ መግለጫ አመለከተ። መግለጫው ይፋ እንዳደረገው አምባሳደር ማይክ ሀመር ዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ሆነው ሰሞኑን የመጀመሪያቸው የሆነውን የኦፊሴል የስራ ጉብኝታቸውን ባደረጉበት ወቅት በኢትዮጵያና በአጠቃላይም በክልሉ ሰላምን ለማጎልበት የሚያስችሉ እድሎችና ጥረቶች ዙሪያ ከኢትዮጵያ መንግስት ባለስልጣናትና ከአፍሪካ ህብረት ተወካዮች ጋር ተወያይተዋል። ልዩ መልእክተኛው ሀመር እና በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ከዲፕሎማቲክ ቡድን አባላት ጋር በመሆን በትግራይ ክልል በመቀሌ ከተማ የመጀመሪያቸውን የስራ ጉብኝት ማድረጋቸውንም መግለጫው ጨምሮ ገልጠዋል። ልዩ መልእክተኛው በአፍሪካ ህብረት ሸምጋይነት በኢትዮጵያ መንግስትና በህዝባዊ ወያኔ ሀርነት ትግራይ መካከል ድርድር ለማ ለማድረግ የተያያዘውን እቅድ አበረታተው ሁሉም ወገን ከማናቸውም የኃይል ድርጊትና ግጭት ውስጥ የመግባት ፍላጎት የሚንጸባረቅባቸው አፍራሽ እርምጃዎች እንዲሁም ከጥላቻ ንግግሮች እንዲቆጠብ አሳስበዋል። በአሁኑ ወቅት እየተካሄደ ያለውን የሰብአዊ እርዳታ ጥረትና የተገኘውን ከፍተኛ መሻሻል በስፍራው በመገኘት ያረጋገጡት የልዑካን ቡድኑ አባላት የነዳጅ ወደ አካባቢዎቹ መላክ በመላው የአፋር፣ አማራና ትግራይ የእርዳታ አቅርቦቱን በብቃት በተቸገሩ ወገኖች ማዳረስ የሚያስችል መሆኑን ጠቅሰዋል። ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ ምት የ1 ነጥብ 3 ቢሊዮን ዶላር ወይም የ68 ነጥብ 3 ቢሊዮን ብር እርዳታ ለመላው ኢትዮጵያውያን የጤና የልማት እና የሰብአዊ ፍላጎቶች ድጋፍ ማድረጓን የዘረዘረው ጋዜጣዊ መግለጫ በቅርቡም በኢትዮጵያ ለተከሰተው ድርቅ መርጃ የሚውል የ488 ሚሊዮን ዶላር ተጨማሪ የሰብአዊ እርዳታ እንደምትሰጥ መግለጫው አስታውሰዋል። በዚህ ፈታኝ ወቅት ዩናይትድ ስቴትስ ከመላው ኢትዮጵያውያን ጋር እጅ ለእጅ ተያይዛ ለመስራት ቆርጣል። لا تبلال ما ኬንያውያን ለሀገሪቱ ፕሬዝደንትነት የሚደረገውን ፉክክር ጨምሮ ለስድስት የስልጣን ቦታዎች በ46232 የድምፅ መስጫ ጣቢያዎች ላይ ዛሬ ድምፅ እየሰጡ ነው። ለምርጫው 22.1 ሚሊዮን ድምፅ ሰጪ መመዝገቡን የምርጫው ኮሚሽኑ አስታውቋል። ምርጫው በአጠቃላይ በጥሩ ሁኔታ እየተካሄደ መሆኑ ቢነገርም አንዳንድ ችግሮች መኖራቸውን የሚጠቁሙ ሪፖርቶች እየተሰሙ ነው። ማለዳ ላይ የምርጫ ጣቢያዎች እንደተከፈቱ ብዙም ሳይቆዩ ናኩራ አውራጃ ሮሂንጋ ምርጫ ወረዳ ውስጥ ለህዝብ እንደራሴነት በሚደረገው ውድድር የድ ድምጽ መስጫ ወረቀት ላይ ስህተት በመገኘቱ ምርጫው እንዲቋረጥ ተደርጓል። የወረዳው የፓርላማ መቀመጫ ድምፅ አሰጣጥ መስተጓጎል ያበሳጫቸው ነዋሪዎች መንገዶችን በመዝጋትና አጥንቶቹን በእሳት በማያያዝ የምርጫ ኮሚሽኑ ባስተላለፈው ትዕዛዝ ላይ ተቃውሟቸውን ገልጸዋል። ሌሎችም አራት የፓርላማ መቀመጫ ድምፅ አሰጣጥ ሂደቶችም እንዲሁ በድምጽ ወረቀቶች ላይ በተገኙ ስህተቶች ምክንያት እንዲቋረጡ መደረጉ ታውቋል። በሌላም በኩል በማዕከላዊ ኬንያ ውስጥ ያለው የመራጮችን ማንነት መለያ መሳሪያ ለምክትል ፕሬዝደንትነት ኪዊሊያም ሩቶ ጋር ተጣምረው እየተወዳደሩ ያሉትን ሪጋቲጋ ቻንጓን የጣት አሻራ መለየት አለመቻሉ የተገለጸ ሲሆን ወረቀት ላይ በሰፈረው የመራጮች መዝገብ ውስጥ ማንነታቸው በመረጋገጡ ድምፃቸውን መስጠት መቻላቸው ታውቋል። አፍሪካ ለዩናይትድ ስቴትስ አቻ አጋሯ በመሆኗ ዩናይትድ ስቴትስ አብራት ልትሰራ እንጂ ልትጫናት አትሻም ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናገሩ። ብሊንከን ይህን የተናገሩት የአፍሪካ ጉብኝታቸውን ትናንት በጀመሩበት ደቡብ አፍሪካ ዩናይትድ ስቴትስ ከሳራ በታች ለሚገኙ የአፍሪካ ሀገሮች ያወጣቸውን ቁልፍ ፖሊሲ ባስተዋወቁበት ንግግራቸው ነው። በዚህ ዙሪያ የተዘጋጀውን ዘገባ በምሽቱ የዜና ትንታኔ ክፍለ ጊዜ ይቀርባል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ የቀድሞ ፕሬዚደንት ዶናልድ ትራምፕ ማር አላጎ ፍሎሪዳ የሚገኘው መኖሪያ ቤታቸው በፌዴራል የወንጀር ምርመራ ሰራተኞች መበርበሩን ትናንት አስታወቁ። ፍሎሪዳ ውስጥ ፓልም ቤች ማር አላጎ የሚገኘው ቆንጆ ቤቴ አሁን ተከቧል፣ ተወረዋል፣ በአንድ ትልቅ የኤፍቢአይ ወኪሎች ቡድን ተይዟል ብለዋል። የቀድሞው ፕሬዚደንት ሰኞ ማምሻውን ባወጡት ረዥም መግለጫ ከሚመለከታቸው የመንግስት መስሪያ ቤቶች ጋር ተባበር ከቆየሁ በኋላ ይህ በቤቴ ላይ የተደረገ ድንገተኛ ወረራ አስፈላጊም አግባብም አለው ነበረም ሲሉ አክለዋል። ትራምፕ በቀድሞ ፕሬዚደንት ቤት ላይ የተካሄደ ያሉት ፍተሻ የሚገኝበት ሁኔታና ስፋት ለጊዜው በግልጽ ባይታወቅም ፕሬዚደንቱ ጥር 13 2013 ዓ ም ዋይት ሃውስን ለቀው ሲወጡ ከቤተ መንግስቱ ተወስደዋል በተባሉ ሚስጥር ሰነዶች አሉባቸው በተባሉ እሽጎች ላይ የሀገሪቱ የፍትህ መስሪያ ቤት ምርመራ እያካሄደ መሆኑ ተገልጸዋል። ብርበራው ሲካሄድ ኒውዮርክ ከተማ ውስጥ የነበሩት ፕሬዚደንት ትራምፕ ፍተሻው ለምን እንደተካሄደባቸው አልተናገሩም። ፕሬዚደንት ትራምፕ መንግስቱን በምርመራ አያያዝ ምግባረ ብልሹነት ከሰው ተካሄደ ያሉትን ከበባና ብርበራም የፍትህ ስርዓቱን እንደ መሳሪያ መጠቀም ነው ብለዋል። በመግለጫቸው በአንድ የዩናይትድ ስቴትስ ፕሬዚደንት ላይ እንዲህ አይነት አድራጎት ተፈጽሞ አያውቅም ያሉት ትራምፕ ፈታሾቹ ቤታቸው ውስጥ ያለ ካዝናቸውን መክፈታቸውን ጭምር ጠቁመዋል። የፕሬዝደንት ባይደን ዋይትሀውስ ከፍተኛ ባለስልጣናትም ቀድሞ የተነገራቸውን ነገር ጨርሶ እንደሌለ መግለጻቸውን የአገሪቱ መገናኛ ብዙሃን ዘግበዋል። የእስራኤል ወታደሮች ዌስት ባንክ ውስጥ ሶስት ፍልስጤማውያንን ተኩሰው መግደላቸውን የፍልስጤም ጤና ሚኒስቴር አስታወቀ። እስራኤል በበኩሏ ናብልስ በተባለችው ከተማ ሰዎችን በቁጥጥር ስር ለመዋል በተደረገው የዛሬው ተኩስ ልውውጥ ሁለት ፍልስጤማውያን ታጣቂዎችን መግደሏን አስታውቃለች። ግጭቱ የተከሰተው በእስራኤልና የፍልስጤም እስላማዊ ጅሃድ መካከል ለሶስት ቀናት የዘለቀውን ውጊያ ያቆመው የተኩስ አቁም ስምምነት ከተደረሰበት አንድ ቀን በኋላ መሆኑ ተመልክተዋል። እስራኤል በዚህ ዓመት መጀመሪያ ላይ ዜጎቿን ኢላማ ያደረጉ በርካታ ጥቃቶች መካሄዳቸውን ተከትሎ ባለፉት ወራት ዌስት ባንክ ውስጥ በየምሽቱ በሚባል ሁኔታ ፍልስጤማውያን ታጣቂ ቡድኖችን በመውረር በቁጥጥር ስር የማድረግ ዘመቻ ስታካሄድ መቆየቷን አሶሺየትድ ፕሬስ ዘግበዋል። የአሜሪካ መከላከያ መስሪያ ቤት ፔንታገን ለዩክሬን የተሰጠውን የአንድ ቢሊየን ዶላር የደህንነት እርዳታ ይፋ አደረገ። ለጦር መሳሪያና ቁሳቁስ በአንድ ጊዜ ይህን ያህል ጊዜ ድጋፍ ሲሰጥ የሩሲያ ወረራ ከጀመረበት ካለፈው የካቲት ወዲህ ትልቁ መሆኑ ተመልክተዋል። በመከላከያ ሚኒስቴሩ የተገለጸው ይህ እርዳታ ፕሬዝደንት ባይደን ስልጣን ከያዙበት ጊዜ አንስቶ ከዩናይትድ ስቴትስ ለዩክሬን የተሰጠውን ወታደራዊ ደህንነት ድጋፍ 98 ቢሊዮን ዶላር እንደሚያደርሰው ተገልጸዋል። ሩሲያ ህገወጥ በተባለ መንገድ ክሬሚያን ወደ ራሷ ግዛት ከቀላቀለች አንስቶ ባለፉት ስምንት ዓመታት የተሰጠውን እርዳታ 118 ቢሊዮን ዶላር እንደሚያደርሰው ተመልክተዋል። የተባበሩት መንግስታት ድርጅት ለዩክሬን ቀውስ ሰብአዊ እርዳታ የሚውል ተጨማሪ የገንዘብ ድጋፍ መጠየቁን አሶሺየትድ ፕሬስ ዘገበ። የሚያስፈልገው የገንዘብ ድጋፍ ከ2.25 ወደ 4.3 ቢሊዮን ዶላር ማደጉን የዋና ጸሐፊው አንቶኒዮ ጉተሬሽ ቃል አቀባይ ስቴፋኒ ዱያሪች ኒውዮርክ ውስጥ በሰጡት መግለጫ አስታውቀዋል። ከዩክሬን ህዝብ ከሩብ በላይ የሚሆነው በመጪዎቹ አራት ወራት ውስጥ ሰብአዊ እርዳታ እንደሚፈልግ ቃል አቀባዩ አክለው ገልጸዋል። ጦርነቱ በተጀመረባቸው የመጀመሪያዎቹ አምስት ወራት ውስጥ ቢያንስ ሁለት ነጥብ ሶስት ሚሊዮን የሚሆኑ ዩክሬናውያን የጥሬ ገንዘብ እርዳታ እንደተደረገላቸው ቃል አቀባዩ መናገራቸውን የዜና አውታሩ ዘግቧል። በመጪው የሰሜን ንፍቀ ክበብ ክረምት ወራት የሙቀት መጠበቂያ ማብሰያና መንቀሳቀሻ ጋዝ ነዳጅና መብራት የማግኘት ዕድላቸው አነስተኛ የሆኑ ብዙ ሰዎች እንደሚፈናቀሉ የተነበዩት ዱያሬች እነሱን መርዳት ቅድሚያ የሚሰጡት ጉዳይ መሆኑን አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚህ ተጠናቋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎቹ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስልጣችን ነው። ማክሰኞ ነሐሴ 3 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪያችን ሲሳይ አሸናፊ ነው። በቀጥታ የምስልና ድምፅ አቀናባሪዎችን ደግሞ ጆጊል ሲሆን የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አባየሁ ገበያው ናት። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ1922 እና 25 ሜትር ባንዶች እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ እንሻገር። የኢትዮጵያ መንግሥት ሸኔ ብሎ የሚለውንና ራሱን የኦሮሞ ነጻነት ሠራዊት ብሎ የሚጠራው ታጣቂ ቡድን ሶስት ሺህ አንድ መቶ ሰማኒያ አባላቱ በቁጥጥር ስር መዋላቸውን መንግሥት አስታወቀ። እጃቸውን ባልሰጡት ላይ ደግሞ እርምጃ መወሰዱን ገልጧል። የብሔራዊ ደህንነት ምክር ቤት ሰሞኑን ባካሄደው ስብሰባ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸኔ አመራሮች ላይ ያነጣጠረ እርምጃ እንዲወሰድ መወሰኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ለአሜሪካ ድምፅ ተናግረዋል። በሌላ በኩል የኦሮሞ ነጻነት ሰራዊት ደቡብ ዕዝ ምክትል አዛዥ ሞያሌ ሞያሌ ላይ በቁጥጥር ስር መዋላቸውም ተነግሯል። የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት ኦዳ ተርቢ በበኩላቸው መንግስት በአመራሮቻችን ላይ እርምጃ ለመውሰድ ማቀዱን እንደሚያውቁ ገልጠው የተያዘባቸውም ሆነ እርምጃ የተወሰደባቸው አመራሮች ግን የሉም ብለዋል። ናኮር መልካ ነው የተከታተለው። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ ተወሰደ ስለተባለው እርምጃ ለአሜሪካ ድምጽ ሲናገሩ በጣም ብዙ ዜጎችን ህይወት እየቀጠፈ የንጹሀንን ህይወት እየቀጠፈ እጅግ ዘግናኝ የሆኑ ጥፋቶችን እየፈጸመ የሚገኝ የሽብር ቡድን እንደሆነ ይታወቃል። ሸኔ የብሔራዊ የደህንነት ምክር ቤቱ እንግዲህ ሰኔ አንድ ላይ ባካሄደው ያኔ በወቅቱ በነበረው ስብሰባው ዋና ዋና ትልቅ አስቸኳይ አፈጻጸም ያስፈልጋቸዋል ብሎ የወሰዳቸው እቅዶች ነበሩ። ከእነዚህ መካከል በዚህ አሸባሪ ቡድን ውስጥ የአመራሩን ተሳትፎ መገደብ የሚቻልበት አመራሮቹ ላይ ኢላማ ያደረገ እርምጃ መወሰድ እንዳለበት አንዱ የወሰደው አቅጣጫ ነበረ። ሚኒስትር ዴታዋ በተለያዩ ከተሞች በተደረገው ፍተሻ ለሸማቂ ቡድኑ የሽብር ቡድን ሴል በመሆንና የተለያዩ ግብዓቶችን በመስጠት በመሳሪያና በሀሳብ ሲያግዙ የነበሩ ግለሰቦች በቁጥጥር ስር እንዲውሉ ተደርጓል ሲሉም አክለዋል። ወይዘሮ ሰላማዊት መንግስት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የሸኔ ሸማቂ ቡድን ላይ እርምጃ ለመውሰድ የሚያስችሉ ሶስት ኮማንድ ፖስቶች መደራጀታቸውን በመግለጽ ተወሰደ ስላሉት እርምጃ ማስታውቀዋል። እንግዲህ ኮማንድ ፖስቶቹ ሸዋ ላይ የወለጋ የጉጂ ኮማንድ ፖስቶች በመባል እነዚህ ቦታዎች ላይ ተደራጅተው ፈጣን የሆነ ይህንን የሽብር ቡድን አፋጣኝ እርምጃ መውሰድ የሚያስችሉ አደረጃጀቶችን ይዘው ነበር ሲሰራ የነበረው። በዚህ ሂደት ውስጥ ከሶስት ሺህ አንድ መቶ ሰማንያ በላይ የሚሆኑ የሸኔ ታጣቂዎች በቁጥጥር ስር ውለዋል። እጃቸውን ለመስጠት አሻፈረኛል ላይ ደግሞ የጸጥታ ኃይል እርምጃ ወስዷል። በዛ ባሻገር ግን በጣም ብዙ የሚባሉ ከዚህ የሽብር ቡድን ጋር ግንኙነት ያላቸው ከሸኔጋ ብቻ ሳይሆን ደግሞ የአልሸባብንም እንደዚሁ ተልእኮ ወስደው ሲሰሩ የነበሩ በህዋት የሽብር ቡድን ውስጥም እንደዚሁ የተለያዩ የሽብር ተልእኮዎችን ይዘው አንዳንድ ቦታዎች ላይ ትልቅ ከተሞች ላይ ተልእኮችን ወስዶ የዜጎችን በሰላም ወጥቶ የመግባት ደህንነት እና ዋስትናቸው ለመንጠቅ ብዙ ስራዎችን ሲሰሩ የነበሩ ግለሰቦችም እንደዚሁ በተወሰዱት ኦፕሬሽኖች በቁጥጥር ስር እንዲውሉ ተደርጓል። እንደዚሁ እርምጃም የተወሰደባቸውም አሉ። በተወሰደው እርምጃም የቡድንና ነፍስ ወከፍ መሳሪያዎች ተይዘዋል ያሉት ሚኒስትር ዴታ ሰላማዊት በሸማቂ ቡድኑ ተይዘው ከነበሩ አንድ ሺህ ሰባት መቶ ሰላሳ ዘጠኝ ቀበሌዎች ውስጥ አንድ 1255 እንደገና እንዲደራጁ ሲደረግ ተፈናቅለው የነበሩ ሰዎችንም ወደ የአካባቢያቸው የመመለስ ሥራ ባለፈው አንድ ወር ውስጥ በትኩረት ተሰርቷል ሲሉ አክለው ገልጸዋል። የብሔራዊ ደህንነቱ ምክር ቤት በሰጠው መግለጫ ዙሪያ እስካሁን ከውሃት በኩል የተሰጠ ቀጥተኛ ምላሽ የለም። በዚህ ጉዳይ ዙሪያ የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ኦዳተርቢ ለአሜሪካ ድምፅ በሰጡት ምላሽ መንግስት አመራሮቻቸው ላይ እርምጃ እንደሚወስድ እንደሚያውቁና ሙከራ መደረጉን ገልጸው ያጡት አመራር እንደሌለ ግን ተናግረዋል። መንግስት ከዚህ ቀደም ታጣቂዎቹን እንዳጠፋቸው ሲናገር ረጅም ጊዜ መቆየቱን ጠቅሰው ነገር ግን በእነሱ በኩል የለቀቁትም የተያዘን ቦታ እንደሌለ ተናግረዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታዋ ሰላማዊት የብሔራዊ ደህንነት ምክር ቤቱ ከወሰነው ሌላ ውሳኔ በተለያየ ደረጃ ባሉ የመንግስትና ጸጥታ መዋቅር ውስጥ ሆነው ለሸማቂ ሁሉ ድጋፍ የሚሰጡ አመራሮችን ማጥራት ነው ብለዋል። ከዛ ባሻገር ደግሞ መዋቅሮችንም የማጽዳት እንደዚሁ እንቅስቃሴዎች ነበሩ። በተለያዩ አጋጣሚዎች ከሸኔ ጋር ግንኙነት ያላቸው የሸኔ ሴል በመሆን ተባባሪ በመሆን የሸኔ ብቻ ሳይሆን የአባ ቶርቤ፣ የአልሸባብ እንደዚሁ ጋር ትብብር ያላቸውና እነዚህን የሽብር አካላት በአንድም በሌላ መልኩ ድጋፍ ሲሰጡ የነበሩ የተለያዩ አካላት በቁጥጥር ስር እንዲውሉ ተደርጓል። ከእነዚህ ውስጥ እንግዲህ በተለያዩ ደረጃ ላይ የሚገኙ አመራሮችም ይገኙበታል። አሁን ትክክለኛ ቁጥሩ ላይ ባይኖርም ነገር ግን በመዋቅር ውስጥ የጸጥታ መዋቅሩም ጭምር ከዛ ባሻገር መንግስታዊ መዋቅሩም እንደዚሁ ጥልቅ የሆነ ፍተሻዎች እየተደረጉበት ነው የሚገኘው ከሚወሰዱት ኦፕሬሽኖች ጎን ለጎን ማለት ነው። በሌላ በኩል የኦሮሞ ነጻነት ሰራዊት ደቡብ እዝ አዛዥ በሞያሌ ላይ በቁጥጥር ስር መዋሉን በመግለጽ የተያዘበትን ሁኔታ አስረድተዋል። ይሄ የሸኔ የምክትል አዛዥ የሆነ መሐመድ አሜ የተባለው ግለሰብ እንግዲህ በሞያሌ በሌላ ስም በሌላ መታወቂያ ሲንቀሳቀስ የነበረ እና ወደ መሀል ሀገር እየመጣ የነበረ እንደዚሁ ለጥፋት ስራው የተለያዩ ቅዶችንም ይዘው እየተንቀሳቀሰ እንደነበረ የደህንነት መዋቅሩ የደረሰው መረጃ ያመለክታል። ይሄ ግለሰብ እንግዲህ እዛ ሞያሌ ላይ በቁጥጥር ስር እንዲውል ተደርጓል ማለት ነው። ይሄ እንግዲህ የምክር ቤቱ ያስቀመጠው በተለይ አመራሮቹም ኢላማ ያደረገው ስራውን ተከትሎ የተወሰደ እርምጃ ነው። እስካሁን የተያዘ የሸማቂ ቡና አመራር የለም ያሉት አቶ ወዳ ተርቢ በደቡብ እዝም መንግስት መያዙን በጠቀሰው ስም የሚጠራ ምክትል አዛዥ እንደሌለ በመጠቆም በአካባቢው ያለው አዛዥ ስራውን ቀጥሏል ሲሉ ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ። አመሰግናለሁ። አኮር አድማጮች፣ አሁን ወደ ጎረቤት ኬንያ የሚወስደን ዘገባ ነው ተከታዩ። ኬንያውያን መሪዎቻቸውን ሲመርጡ ውለዋል። የፕሬዚዳንታቸውን ምርጫ ጨምሮ 46232 የድምፅ መስጫ ጣቢያዎች በስድስት አካባቢዎች በዛሬው ዕለት ለመራጮች ክፍት ሆነው መዋላቸውን የኬንያ ምርጫ ኮሚሽን አስታውቋል። ኬንያውያን ለሚቀጥለው መንግስት መሪዎቻቸውን ለመምረጥ ከማለዳው አንስቶ ነው ወደ ምርጫ ጣቢያዎች ሲያመሩ የዋሉት። በዛሬው ምርጫ ለመሳተፍ የተመዘገቡት መራጮችም 22.1 ሚሊዮን መሆናቸው ተዘግበዋል። በአጠቃላይ የምርጫ ሂደት በጥሩ ሁኔታ እየተካሄደ መሆኑ ሲነገር፣ አንዳንድ ችግሮች ግን በምርጫ አካባቢዎች መታየታቸውም ተገልጧል። በአሜሪካ ድምጽ ዘጋቢዎች ከስፍራው የተጠናቀሩትን ዘገባዎች ጨምቆ እንግድ ወልዴ እንደሚከተለው ያቀርበዋል። ማለዳ ላይ የምርጫ ጣቢያዎች እንደተከፈቱ ብዙም ሳይቆይ ናኩሩ አውራጃ ሮይንጋ ምርጫ ወረዳ ውስጥ ለሕዝብ እንደራሴነት በሚደረገው ውድድር የድምፅ መስጫ ወረቀት ላይ ስህተት በመገኘቱ ምርጫው እንዲቋረጥ ተደርጓል። የወረዳው የፓርላማ መቀመጫ ድምፅ አሰጣጥ መስተጓጎል ያበሳጫቸው ነዋሪዎች መንገዶችን በመዝጋትና አጥንቶችን በእሳት በማጋያያዝ የምርጫ ኮሚሽኑ ባስተላለፈው ትዕዛዝ ላይ ተቃውሟቸውን ገልጸዋል። ሌሎችም አራት የፓርላማ መቀመጫ ድምፅ አሰጣጥ ሂደቶችም እንዲሁ በድምፅ ወረቀቶች ላይ በተገኙ ስህተቶች ምክንያት እንዲቋረጡ መደረጉ ታውቋል። በሌላ በኩል በማዕከላዊ ኬንያ ውስጥ ያለው የመራጮችን ማንነት መለያ መሳሪያ ለምክትል ፕሬዝደንትነት ከዊሊያም ሩቶ ጋር ተጣምረው እየተወዳደሩ ያሉትን ሪጋቲ ካጃንጓን የጣት አሻራ መለየት አለመቻሉ የተገለጸ ሲሆን ወረቀት ላይ በሰፈረው የመራጮች መዝገብ ውስጥ ማንነታቸው በመረጋገጡ ድምጻቸውን መስጠት መቻላቸው ታውቋል። ያልተለመደ ፕሬዝደንታዊ ምርጫ ለማድረግ ኬንያውያን በጠዋት የምርጫ ጣቢያዎች ከመከፈታቸው በፊት ሰልፍ ይዘዋል። ያልተለመደ የሚያደርገው የረጅም ጊዜ ተቃዋሚ የሆኑትና አሁን ለፕሬዝደንትነት የሚወዳደሩት ራይላ ኦዲንጋን የወቅቱ ፕሬዝደንት ኡሁሩ ኬንያታ የሚደግፏቸው መሆኑ ሲሆን፣ ሌላው ተወዳዳሪና የወቅቱ ምክትል ፕሬዝደንት ዊልያም ሩቶ ደግሞ ልክ ለቤተ መንግሥቱ አዲስ የሆኑ የውጭ ሰው አድርገው ራሳቸውን ማቅረባቸው ነው። ራይላ ኦዲንጋ ከመሪ እጩ ተፎካካሪዎች አንዱ ሲሆኑ በተቃዋሚነት ለሩብ ምዕተ ዓመት ለፕሬዝደንትነት ሲወዳደሩ ቆይተዋል። አሸነፍኩም ተሸነፍኩም የተፎካካሪዎቼን እጅ ጨብጣለሁ ብለዋል ኦዲንጋ። ምክንያቱም አሉ ኦዲንጋ ራሴን ራያላ ኦዲንጋን ከመወደው በላይ ኬንያን ወዳለሁ ብለዋል። ተፎካካሪያቸውና የወቅቱ ምክትል ፕሬዚደንት ዊልያም ሩቶ ደግሞ ከልጅነት ጊዜ ጀምሮ የመጡበትን ዝቅተኛ የኑሮ ደረጃ ከከባድ ኑሮ ጋር ለሚታገለው አብዛኛው ኬንያዊ አስታውሰው የፖለቲካ ስልጣንን ጠቅልሎ ከያዘው ንዑስ ክፍል መላቀቅ እንደሚያስፈልግ አጽንኦት ሰጥተዋል። ሲበቃ በቃ ነው። ነጻነት እየመጣች ነው። ሕዝብ ከስውር መንግስት ነጻ ይወጣል። የኬንያ ሕዝብ ከሥርዓቱ ነጻ ይወጣል። ማንም ኬንያዊ ወደ ኋላ የማይታወበት ሀገር ይኖረናል ብለዋል። ዊልያም ሩቶ በፕሬዝዳንታዊ ፉክክሩ እየመሩ ያሉት ራይላ ኦዲንጋና ዊልያም ሩቶ ባሉባቸው የኬንያ አካባቢዎች ዛሬ የድምፅ መስጫ ጣቢያዎች በረጃጅም ሰልፎች ተሞልተው ውለዋል። በሌሎች የምርጫ አካባቢዎች የተገኙት መራጮች ደግሞ ብዙ ቅሬታ ያሉባቸው ሆድ የባሳቸው ናቸው ሲል ሮይተርስ ዘግቧል። ኬንያ ፕሬዝዳንታዊ፣ የፓርላማና የአካባቢ ምርጫዎችን የምታካሄደው ባሻቀበው የምግብ ዋጋና ስር በሰደደው ሙስና ዜጎቿ ከፍተኛ ቅሬታ ውስጥ ባሉበት ጊዜ ነው። ሁለቱም ተፎካካሪዎች ችግራችንን አይቀርፉም በሚል ተስፋ መቁረጥ፣ ደግሞም በድሃውና በሀብታም መካከል ያለው ልዩነት በመስፋቱ ብዙ ወጣት ለምርጫ አለመመዝገቡን ሮይተርስ ዘግቧል። ዋና ከተማይቱ ናይሮቢ ውስጥ እንዲሁም ጋሪሳ እና ናይቫሻ በሚባሉ አካባቢዎች ባሉ የድምፅ መስጫ ጣቢያዎች ላይ ዛሬ የታዩት ሰልፎች በቀደሙት ምርጫዎች ከነበሩት ያጠሩ እንደነበሩ የዜና አገልግሎቱ አመልክቷል። ኬንያውያን ጠዋት ተነስተው ምንም ለማይፈይድላቸው መንግሥት ድምፅ መስጠት ሰልችቷቸዋል። ቢሆንም ነገሮች ይቀየሩ ብለን ተስፋ እናደርጋለን ብሏል። ከናይሮቢ ዘጠና ኪሎ ሜትር ላይ በምትገኘው ናይቫሻ ምርጫ ጣቢያ የተገኘው ጃሽዋ ያኑጅዊ ጃሽዋ ባለፈው ምርጫ ለአራት ሰዓታት ተሰልፎ እንደነበረ ዛሬ ግን የፈጀበት 30 ደቂቃ ብቻ እንደሆነ ተናግሯል። በናይቫሻ ምርጫ ጣቢያ የተገኙ ሌሎች መራጮች ደግሞ በዋጋ ማሻቀብና በረሃብ የተማረሩ ናቸው። ባለፈው ሳምንት በመጨረሻ የተከናወኑ አራት የሕዝብ አስተያየት ዳሰሳ ውጤቶች እንደሚያሳዩት ኦዲንጋ ከስድስት እስከ ስምንት ነጥብ ባለ ርቀት ምርጫውን ሲመሩ ነበር። ሩቶ ይህን አለመቀበል ብቻ ሳይሆን ውጤቱን ሐሰት ሲሉ ያጣጥላሉ። በምዕራብ በምትገኘውና የኦዲንጋ ደጋፊዎች ምድር በሆነችው ኪሱሙ ከተማ በአንድ ምርጫ ጣቢያ ሲዘፍኑና ሲደንሱ ያደሩ ደጋፊዎችን ፖሊስ በትኗል። ተስፋ በማድረግም ይሁን በቀቢጸ ተስፋ ኬንያውያን ዛሬ ከአሮጌ ፊቶች አዲስ ፕሬዝደንት ለመምረጥ አደባባይ ውለዋል። ስለ ዘገባው አመሰግናለሁ። ታዲያ ከዚሁ ርዕሰ ጉዳይ ጋር ነው የምንቆየው። ወደ ኢትዮጵያ ድንበር አካባቢ እንቆያለን። የኬንያ ምርጫና የድንበር ከተማዋ ሞያሌ። ከዚሁ የኬንያ ምርጫ ሳንወጣ ኬንያንና ኢትዮጵያን ወደ ምታዋስ ነው ሞያሌ፣ እና ቀናና፣ በዚያ የሚገኘው ዘጋቢያችን ገልሞ ዳዊት የኬንያ ሞያሌ ነዋሪዎችም በምርጫው ሲታስ ሲሳተፉ ውለዋል ይለናል። እንዴት ወደ ዘገባው አዲስና አምስተኛ ፕሬዝደንትን ለሀገሪቱ የሚሰይም የ2022 የኬንያ ሀገራዊ ምርጫ በሁሉም ሀገሪቱ ግዛቶች በመካሄድ ላይ ነው። ዛሬ ጠዋት ላይ የተጀመረው ይህ ምርጫ ከኢትዮጵያ ድንበር ከተማ ሞያሌም እየተካሄደ ያለ ሲሆን የኬንያ ሞያሌ ነዋሪዎችም ምርጫው ተጠባቂ መሆኑን ለቪኦኤ ተናግረዋል። አብዱረሺድ ጎዳና የኬንያ ሞያሌ ነዋሪ ነው። እኔ በኬንያ ሞያሌ ሴንትራል ዋርድ ወይም ማዕከላዊ ቀበሌ በሚባል ቦታ ነው ድምጼን ሰጥቼ የመጣሁት። ሰው በሰላም ድምፁን ሰጥቶ ነው እየገባ ያለው። ምንም የተፈጠረ ነገር የለም። የከተማ ድንበር ይኑረው እንጂ ሁለቱም በሞያሌ ነው የሚጠራው። ነዋሪዎች አሁን በሰላም ድንበር በማቋረጥ ላይ ናቸው። የየዕለት ኑሯቸውን እንዲሁ ምንም የተፈጠረ የፀጥታም ሆነ ሌላ ችግር የለም። አብዱራሺድ በሚኖርበት ማርሰቤት ግዛት አስተዳደር እንደ ከዚህ በፊቱ ግጭት አንጠብቅም ካለ በኋላ ነዋሪዎች ሰላምን ማስቀደም አለባቸው ብለዋል ምርጫ መጥቶ የሚያልፍ ክስተት ነው ህዝቡ ግን ለመጪው አብሮ የሚኖር ነው ስለዚህ የምለው ማንም ቢመረጥ መሪያችን ብለን እንቀጥል በሰላምም አብረን እንኖር እንዝለቅ እላለሁ አቶ ጉፉ ጉራቻ ደግሞ የኢትዮጵያ ሞያሌ ከተማ ነዋሪ ናቸው። ከምርጫው በኋላ የአካባቢው አስተዳደሮች በኢኮኖሚ ረገድ ይበልጥ ተጣምረው ህብረተሰቡን እየጎዳ ያለውን የዋጋ ግሽበትን መቆጣጠር አለባቸው ብለዋል። የህዝብ አንድ ህዝብ ነው። ነገር ግን የግል ጥቅማቸውን ማሳካት የሚፈልጉ ሰዎች ይህንን ህዝብ ሊያጋጩ ነበረ። ነዋሪዎች ይህንን መጠንቀቅ አለባቸው። ፈጣሪ ሰላሙን ያወርደልን። አሁንም ድርቅ ሰዎችን በመጉዳት ላይ ስለሆነ አዲስ የሚመጣው መሪ ለዚህ ህዝብ መፍትሄ የሚያመጣ እንዲሆን እመኛለሁ። የኢትዮጵያ ሞያሌ ወረዳ አስተዳደርም ዛሬ ከጠዋት ጀምሮ በኬንያ ሞያሌ ድንበር ላይ በመካሄድ ላይ ያለው ምርጫ በሰላም በመከወል ላይ መሆኑን ገልጸዋል። አቶ ጅርመ ብልሶ የሞያሌ ወረዳ አስተዳዳሪ ናቸው። ጋም ኬኛን የሞ ራኮት ኡማማ ጀዲ ዋን ጀዲ ቀብኑ ጋም ሳኒ ካሳኒ ቤካ ነው ሞ ጋም ኬናት ራኮ ነቺ ሱመምቱ ጋም ኬን በእኛ በኩል ይፈጠራል ብለን የምንሰጋው ነገር የለም። በእነሱ በኩል ያለውን እነሱ ናቸው የሚያውቁት። ምናልባት በወዲያ በኩል ችግር ቢፈጠርም ወዲህ እንዳይሻገር በቅርበት እየሰራነን፣ ድንበር ተሻግረን ሳይሆን እዚሁ ሆነን ከሞያሌ ኬንያ አስተዳደር ኃላፊዎች ጋርም በቅርበት እየሰራነን። አቶ ጀርማ ነዋሪዎችና እጩ ተወዳዳሪዎች ሰላምን እንዲያስቀድሙም ጠይቀዋል። ሞያሌ ለኢትዮጵያና ኬንያ የአንድ የድንበር ማቋረጥ አገልግሎት የምትሰጥባት ከተማ ስትሆን የሁለቱ ሀገሮች መሪዎች በሰኔ 2021 የጋራ ድንበር አገልግሎት የሚሰጥበትን ፕሮጀክት መርቆ መክፈታቸው የሚታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ከኢትዮ ኬንያ ድንበር ሞያሌ። አመሰግናለሁ ገልሞ። አድማጮች፣ በተከታዩ ዘገባ ደግሞ ወደ ሌላዋ ጎረቤት አገር ሶማሊያ እንሻገር። ኢትዮጵያ ጦሯን ወደ ሶማሊያ ላከች ይለናል ተከታዩ ዘገባ። የአልሻባብ ተዋጊዎች ድንበር አቋርጠው እንዳይገቡ ለመከላከል ኢትዮጵያ በመቶዎች የሚቆጠሩ ወታደሮቿን ሶማሊያ ውስጥ ጌዶ የተባለ አካባቢ አስፍራለች ሲሉ በደቡብ ምዕራብ ሶማሊያ ያሉ ባለስልጣናት አስታውቀዋል። መሐመድ ዳይሴን ከሶማሊያ መዲና ሙቃዲሾ ያደረሰንን የዚህን ዘገባ ዝርዝር እንግዱ ወልዴ እንዲህ ያቀርበዋል። የኢትዮጵያ ወታደሮች ካለፈው ሳምንት መጨረሻ ጀምሮ ዶሎው በተባለች የድንበር ከተማ ላይ ሲሰባሰቡ መቆየታቸውንና ካምፕ መመስረታቸውን የጌዶ አስተዳደር ቃል አቀባይ አሊ ዮሱፍ አብዱላሂ ለቪኦኤ ተናግረዋል። አሊ ዩሱፍ አብዱላሂ ወይም በተጨማሪ ስማቸው አሊ ጁባ ትናንት ሰኞ ለቪኦኤ በስልክ እንዳስታወቁት በቁጥር ሁለት ሺህ የሆኑት ወታደሮች የተላኩት ከፍተኛ ቁጥር ያለውን ተዋጊ ድንበር አካባቢ በማሰባሰብ ላይ ያለውን አልሸባብ ለመውጋት ነው። በሂራን ባኮልና ጌዶ መንቀሳቀስ የቀጠለው አሸባሪው አልሸባብ አዲስ ችግር እንደፈጠረ ለሶማሊያ ሕዝብ ማሳወቅ እፈልጋለሁ። የጌዶ አስተዳደር ባለስልጣናት የአሸባሪው ቡድን ከኢትዮጵያ ጋር በሚያዋስኑ አካባቢዎች በከፈተው አዲስ ጥቃት ተቸግረዋል። የጸጥታ ሁኔታው እየተበላሸ በመምጣቱና ጠላት የድንበር አካባቢዎች ውስጥ ሰርጎ በመግባቱ ከኢትዮጵያ ጋር መተባበር አስፈላጊ ሆኖ ተገኝተዋል። በመሆኑም አዲስ ወታደሮች መጥተዋል። በዶሎና ና አካባቢው ይቆያሉ። የአካባቢው ተንታኞች እንደሚሉት አልሸባብ በኢትዮጵያ እግሩን መትከል ይፈልጋል። ይህ በእንዲህ እንዳለ አሊ ዩሱፍ አብዱላሂ ለቪኦኤ እንደ ተናገሩት የኢትዮጵያ አየር ኃይል ካባስ እና ጌዶ ውስጥ የነበሩ የአልሸባብ ይዞታዎችን ደብድቧል። እርሳቸው እንዳሉት አልሸባብ ኢትዮጵያ ውስጥ ጥቃት ለማድረስ በአካባቢው ሲሰባሰብ ነበር። የአየር ጥቃቱ የተካሄደው በጁባላንድ ባለሥልጣናትና በኢትዮጵያ ሠራዊት ቅንጅት መሆኑንም ተናግረዋል። ከአፍሪካ ህብረት ልዑክ ጦር ውጭ የሆነ የኢትዮጵያ ጦር መግባቱን የሶማሊያ ፌዴራል መንግስት ያውቅ እንደሆነ የተጠየቁት አሊ ዩሱፍ አብዱላሂ የኢትዮጵያ ሰራዊት አልሻባብን ለመዋጋት እንደመጣ መንግስት ያውቃል ብለዋል። የኢትዮጵያ ሰራዊት በሶማሊያ የሰፈረው ከስምንት መቶ በላይ የሚሆኑና ድንበር አልፈው ጥቃት የከፈቱ የአልሻባብ ተዋጊዎችን መደምሰሷን ኢትዮጵያ ካሳወቀች በኋላ ነው። በተጨማሪም የኢትዮጵያ መከላከያ ሰራዊት እንዳስታወቀው 24 የሚሆኑ የአልሻባብ መሪዎች በቅርቡ በተደረገ ዘመቻ ተገድለዋል። ከሳምንት በፊት በመቶ የሚቆጠሩ የአልሻባብ ተዋጊዎች ድንበር አቋርጠው ገብተው የጸረ ሽብር ልዩ ስልጠና ከወሰዱት የሶማሌ ክልል ልዩ ፖሊስ ጋር ውጊያ ገጥመው ነበር። አልሻባብ ሂርና እና ባኩል በተባሉ አካባቢዎች በኩል በተለያዩ አቅጣጫዎች ገብተው እንደነበር የጸጥታ ባለሥልጣናት አስታውቀዋል። የአልሻባብ ተዋጊዎች በኢትዮጵያ ኃይሎች እስኪገቱ ድረስ 150 ኪሎ ሜትር ዘልቀው ገብተው እንደነበር የአሜሪካ የደህንነት ባለሥልጣናት ተናግረዋል። አንድ የአፍሪካ ቀንድ ተንታኝ እንዳሉት ኢትዮጵያ ውስጥ ያለው አለመረጋጋት እንዲሁም ሰራዊቷ በትግራይ ላለው ግጭት አንድ ቦታ ላይ መሰባሰቡን አልሻባብ ጥቃት ለመክፈት እንደ ጥሩ አጋጣሚ ወስዶታል። የሶማሌ ክልል ፕሬዝደንት ሙስጣ ፌ መሐመድ ዑመር ባለፈው ሳምንት እንደተናገሩት አልሻባብ ድንበር ተሻግሮ እንደገና ጥቃት መሰንዘር እንዳይችል ለመግታት ኢትዮጵያ ጦሯን ሶማሊያ ውስጥ እንደምታስገባ አስታውቀው ነበር። ኢትዮጵያ ሂራን የተባለችውን ቦታ በአየር ሳት ደበድባት ቀርም ከተባለ በኋላ የአልሻባብ ተዋጊዎች በአካባቢው የነበሩ የግል የቴሌኮም ማስተላለፊያ አንቴናዎችን አውድመዋል። አልሸባብ የሶማሊያ መንግስትንና የአፍሪካ ሕብረት ሰላም አስከባሪ ኃይሎችን ከእንደ አውሮፓውያን አቆጣጠር 2007 ጀምሮ ሲዋጋ ሰንብቷል። በኬንያና ዩጋንዳም ሕይወት የቀጠፉ ጥቃቶችን ፈጽሟል። መሐመድ ዳይሴን ከሞቃዲሾ ለላከው ዘገባ እንግዶ ወልዴ ነኝ ከአሌክዛንድሪያ ቨርጂኒያ እንግዲሁን ለዘገባው አመሰግናለሁ። አድማጮች፣ የመጨረሻው የመጽሔቱ የትንታኔ ርዕስ ደግሞ አፍሪቃና ዩናይት ስቴትስን ይመለከታል። የውጭ ጉዳይ ሚኒስትር ብሊንከን የዩናይት ስቴትስ አፍሪቃ ፖሊሲ ንግግር ነው። የአፍሪካ ጉብኝታቸውን ትናንት በደቡብ አፍሪካ የጀመሩት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዩናይት ስቴትስ ከሳህራ በታች ለሚገኙ አፍሪካ ሀገሮች ያወጣችውን ቁልፍ ያሉትን ፖሊሲ ያስተዋወቁበትን ንግግር አሰምተዋል። የውጭ ጉዳይ ሚኒስትሩ ንግግሩን ባደረጉበት በፕሪቶሪያ ዩኒቨርሲቲ ሲሆን ኬት ባርትሌት ንግግሩን ከተከታተሉት ተማሪዎች መካከል አንዳንዶቹን አነጋግራ ያጠናቀረችውን ሪፖርት ቆንጅት ታየ እንደሚከተለው ታቀርበዋለች። የውጭ ጉዳይ ሚኒስትር ብሊንከን የዲሞክራሲን ፋይዳ እና የተደቀነበትን አደጋ አጽንኦት ሰጥተው ተናግረዋል። አፍሪካ ለዩናይትድ ስቴትስ አቻ አጋሯ ነች ያሉት ብሊንከን በመሆኗም ዩናይትድ ስቴትስ አብራት ልትሰራ እንጂ ልትጫናት አትሻም ብለዋል። ሁለት ሺህ ሀምሳ ዓመተ ምህረት ላይ ስንደርስ ከዓለም ሕዝብ ከአራቱ ሰው አንዱ አፍሪካዊ ይሆናል። የሀገሮቹን ብቻ ሳይሆን የዓለምን መጻኢ ዕጣ አቅጣጫ የሚተልሙት እነርሱ ይሆናሉ። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር የኮቪድ-19 ዓለም አቀፍ ወረርሽኝ በአህጉረ አፍሪካና በሀገሮቿ ምጣኔ ሀብቶች ላይ ስላደረሰው ጉዳት አውስተዋል። ሩሲያ ዩክሬንን ከወረረች በኋላ ስለተባባሰው የምግብ ዋስትና ችግርም ተናግረዋል። ግጭቶችን መከላከል፣ በኢንተርኔት አማካይነት የሚሰራጭ አሳሳች መረጃን፣ ሳይንስና ቴክኖሎጂን እንዲሁም የአየር ንብረት ለውጥንና ንጹህ የኃይል ምንጭን ጨምሮ የተለያዩ ጉዳዮችን አንስተዋል። ከፍተኛው የዩናይትድ ስቴትስ ዲፕሎማት ስላደረጉት ንግግር ደቡብ አፍሪካውያኑ ተማሪዎች ምን አስተያየት አላቸው? በፖለቲካ ሳይንስ የድኅረ ምረቃ ትምህርቷን በቅርቡ ያጠናቀቀችው ዛፌሺ ያድላሚኒ ንግግሩን በጥርጣሬ ተመልክተዋለች። ስሚ እያንዳንዱ የውጭ ፖሊሲ፣ እያንዳንዱ ብሔራዊ ጥቅም ሁሌም የሚመለከተው የእነሱን እንጂ የእኛን ብሔራዊ ጥቅም እንዳልሆነ እናውቀዋለን። ስለዚህ የጋራ ጥቅማችን አድርጎ ለማቅረብ መሞከር አይገባም። ይህን ያለችው ዛፊሲያ ድላሚኒ አስከትላም የዩናይትድ ስቴትስ የሀገር ውስጥ ፖለቲካ በተቀረው ዓለም ላይ ተጽዕኖ የሚያሳድር መሆኑ ላይ ትኩረት ሰጥተው የተናገሩ አይመስለኝም ብላለች። ለአሜሪካ ሴቶች ጽንስ የማስወረድ ሕገ መንግስታዊ መብት ያረጋገጠውን ሮ ቪ ዌድ የተባለው የጠቅላይ ፍርድ ቤት ውሳኔ መሰረዙን እንዲሁም ጽንስ ማስወረድን የተመለከቱ አገልግሎቶች የሚሰጡ የውጭ ሀገር ድርጅቶች ከዩናይትድ ስቴትስ የገንዘብ ድጋፍ እንዳያገኙ የሚከለክለውን ሕግ በተመለከተ መናገር ነበረባቸው ብላለች። የዓለም አቀፍ ግንኙነቶች ተማሪው ቢሊ ባትሾ ቤሎ ማናማ በበኩሉ የውጭ ጉዳይ ሚኒስትሩ ንግግር አብዝቶ በመልካም አስተዳደር ጠቀሜታ ላይ ያተኮረ ሆኖ እንዳገኘው ገልጿል። አፍሪካ ውስጥ የመልካም አስተዳደር ችግር መኖሩን እናውቃለን ሲልም አክሏል። ገ ካየሹ ስለ ዲሞክራሲ ብዙ ተናግረዋል። ደግሞም የአፍሪካን ታሪክ ስንመለከት መናገራቸው ትክክል ነው። አክሎም ቢሊ ደቡብ አፍሪካም እንደ ዩናይትድ ስቴትስ ለእኩልነትና ለሰብአዊ መብት ከበሬታ የቆመች ሀገር ነች ብለዋል። ቆንጂ ታየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የለተ ማክሰኞ ምሽት ዝግጅታችንን ነው። ታዲያ የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶሳ 33 መሆኑን ያመለክታል። ወደ ሁለተኛው አጋማጅ ስርጭት ነው የምንዘልቀው ንግድና ምጣኔ ሀብት የኢትዮጵያ ፌዴራላዊ መንግስት ትግራይ ክልልን ለቆ ከወጣ በኋላ ላለፉት 14 ወራት በክልሉ የባንክ አገልግሎት ተቋርጧል። ኢትዮጵያ ውስጥና ከኢትዮጵያ ውጪ በየትኛውም አካባቢ የሚኖር የቤተሰብ አባል ትግራይ ለሚገኙ ቤተሰቦቹ ገንዘብ ለመላክ ቢፈልግ ከሚልከው ገንዘብ ላይ ከ30 እስከ 35 በመቶ የአገልግሎት ክፍያ መክፈል እንዳለበት ነዋሪዎች ይናገራሉ። በኢንዲያና ክፍለ ግዛት የሴንት ሜሪ ኮሌጅ የቢዝነስ አስተዳደር ክፍል ትምህርት ኃላፊ እና መምህር ረዳት ፕሮፌሰር ዶክተር አብራሪ ፍትዊ የሰሜን ኢትዮጵያ ጦርነት የትግራይ ክልል ኢኮኖሚ ላይ ትልቅ በትር አሳርፈዋል ይላሉ። በዚህ ዙሪያ ደረጀ ደስታ ነው የፕሮግራሙ አዘጋጅ፣ ከዚህ ከዋሽንግተን ዲሲ። ሙሉጌታ ጽበሃ ደግሞ ከመቀሌ ሆነው ያጠናቀሯቸውን ዘገባዎች የመጀመሪያ ክፍል ለዛሬው ንግድና ምጣኔ ሀብት እንዲህ አሰናድተዋቸዋል። አቶ ተስፋሁን ካሳይ በዩናይትድ ስቴትስ በሜሪላንድ ግዛት ነዋሪ ናቸው። ኢትዮጵያ ለቀው ከወጡ ሀያ ዓመታት ተቆጥረዋል። ጦርነቱ ከመጀመሩ በፊት ቤተሰብ ለመጠየቅ ትግራይ ውስጥ እንደነበሩ ይናገራሉ። ከጦርነቱ በኋላ ግን ከቤተሰቦቻቸው በኩል የሰሙት ነገር የለም። ችግራቸውን ሊቀርፍ ይችላል ያሉትን ገንዘብ ግን የአገልግሎት ክፍያ ከፍለው እንደሚልኩም ይናገራሉ። ጦርነቱ ከመጀመሩ በፊት አመር ትግራይ ውስጥ ነበር፣ ቤተሰብ ለመጠየቅ ነበር። ከዛ በኋላ ግን ምንም ግንኙነት የለም። በምን ሁኔታ ላይ ነው ያሉት ቤተሰቦቹ? አሁን የኑሮ ሁኔታቸው ምን ይመስላል? ያ አሳዛኝ ፓርቱ ነው። በህይወት ይኖሩ ምን አይነት ኢኮኖሚክ ኮንዲሽን እንዳሉ፣ ጤንነታቸው ምን እንደሚመስል ከመገመት ውጪ ማወቅ አትችሉ። ምክንያቱም ኢንተርኔት የለም፣ ስልክ የለም። ስለዚህ በደፈናው እንደ ህዝብ የትግራይ ህዝብ እንዳለ በከበባና ከሁሉም አይነት ኮሚኒኬሽን እና ሰርቪስ ማዕቀብ ላይ ስላለ እንደ ህዝብ ከመተንበይ ውጪ ምንም ማወቅ አ ዝም ብዬ ሳስበው መኖሩ ራሱ እንዴት እየኖረ እንደሆነ ለራሴ በእግዚአብሔር ጸጋ ካልሆነ በስተቀር ይከብደኛል ምን አይነት ኑሮ እየኖረ ነው የሚለው ስለዚህ የምገምተው ተጉሳቁለዋል በመድኃኒት እጦት የሚሞት የሚጎዳ እንዳለ ገምታለሁ የሚበላውን ነገር ያጣም ብዙ እንደሆነ ትገምታለ እርዳታ ሊያደረጉ ሞክረዋል የገንዘብ ድጋፍ ለማድረግ ምክንያቱም ብዙ የውጭ የሚኖሩ ሰዎች ያደርጋሉ ግን በዛ መንገድ ቤተሰቦቻቸውን የሚረዱበት አግባብ አለ መንገድ አለ አለ እናደርሳለን የሚሉ ሰዎች ታገኝ ትችላለህ። ትልካለህ ሰላሳ ከመቶ አርባ ከመቶ አምሳ ከመቶ ፐርሰንቴጅ ቀንሰው አደርሳለን የሚሉ አሉ። ትልካለህ ደርሰዋል አደረሰም ግን ማረጋገጫ አታገኝም። ዝም ብለህ ቤተሰቦች ላለመርዳት መርዳት መርጥና ትልካዋለህ። ስለዚህ ይድረስ አይድረስ በቤተሰቡ ትንሽ ህይወት በማዳን ላይ ኮንትሪቢዩት አድርጌያለሁ ለማለት ይከብዳል። ምክንያቱም መድረሱ አታውቅም። እንደ አቶ ተስፋ አሁን በትግራይ ክልል ቤተሰብ ያለው ማንኛውም ሰው እንደሚልከው የገንዘብ መጠንና እንደሚደርስበት ጊዜ ጊዜ ከ20 እስከ 25 ከመቶ አስቆርጦ መላክ ይጠበቅበታል። ይህ ማለት አንድ ሰው መቶ ብር ለመላክ ቢፈልግ ከ50 ብር እስከ 20 ብር ድረስ ሊቆረጥበት ይችላል። የመቀሌ ከተማ ነዋሪዋ ህይወት ተስፋ የባንክ አገልግሎት በመዘጋቱ ምክንያት እንዲህ ባለ አገልግሎት ለመጠቀም እንደተገደዱ ገልጻ ይህንን በሚያደርጉ ላይም ማዘኗን ትናገራለች። ምክንያቱማ የባንክ መዘጋት የባንክ መዘጋት ነው። እንግዲህ ባንክ ውስጥ ያለውን እኮ ሰው አውጥቶ ራሱን እንኳን ሊበላ አልቻለም። እሱ ነው ዋና ችግሩ እንጂ ሌላ ማምን አለ። የባንኩ እንኳን ቢፈታ ትንሽ ለውጥ ያመጣል ብዬ አስባለሁ። በዛ ላይ ደግሞ ወንድሞቻችን ካላቸው ብር ተቸግረው ቢሆን ያስቀመጡትም ቢሆን ለወንድም ለቤተሰብ ብለው ሲልኩ እነዚህ ደግሞ የሆነ ፐርሰንት እየቆረጡ እጅግ በጣም እንትን ነው። ኤኒዌይ ግን እነዚያ የሚልኩልን እጅግ በጣም እናመሰግናለን መሰግናለን። እግዚአብሔር ይባርካቸው። ለነዛም ደግሞ የሚቆርጡት እንዲቀንሱትና ትንሽ ማስተዋል ሊሰጣቸው እናገራለሁ። ለሚልኩልን ግን እግዚአብሔር ይርዳችሁ። እውነት በጣም ነው የምናመሰግነው መሰግነው ደርሳችሁልናል። ማንም ማንንም፣ ዘመድ፣ ጎረቤት፣ ጓደኛ ማንኛውም ሰው ነው የሚልክልን ያለው እግዚአብሔር ይስጥልን። በጣም እናመሰግናለን። በዚህ አጋጣሚ። ህይወት ቢያንስ የባንክ አገልግሎት መክፈት ቢቻል እንዲህ ካለ ተገቢ ያልሆነ ክፍያ መላቀቅ እንደሚችሉ ችግራቸውን በተወሰነ መጠን ሊቀንስ እንደሚችል ጨምራ ገልጻለች። በትግራይ ክልል ከባንክ አገልግሎት በተጨማሪ የስልክና የኢንተርኔት አገልግሎት ባለመኖሩ ነዋሪዎቹ የተላከላቸውን ገንዘብ ስለመቀበላቸውም ሆነ በመቶኛ ምን ያህል እንደተቆረጠባቸው ለላኪዎቻቸው የሚነግሩበት መንገድ እንደሌለ ነዋሪዎች ይናገራሉ። የእሳቸውም ችግር ተመሳሳይ መሆኑን የመቀሌ ከተማ ነዋሪው አቶ አበበ ሀበሻ ይናገራሉ። ትግራይ ውስጥ የኖርኩ እስካለው ድረስ እንደ ማንኛውም የትግራይ ነዋሪ ከፍተኛ ችግር ውስጥ ነው ያለው። በአሁኑ ሰዓት ደሞዝተኛም ደሞዝ የለውም። ከዛች ከቤተሰብ ከሚመጣው ፐርሰንት ተቆርጦ እንደገና ገበያ በዛቸው ሸምተን ነው የምንጠቀመው። ገበያም የለም። ጤፍም ወደ አስራ ምናምን ነው ለኩንታል። ዘይት፣ ማንኛውም ነገር ማለት ፍጆታ ዕቃ እጅግ እጅግ በጣም ስለጨመረ አሁን ቤተሰብን ከዛ በሚመጣው ብር መመገብ አልተቻለም። በጣም ከባድ ነው። እና እርዳታም ቢሆን ያው ካለው የናፍጣ የነዳጅ ችግር በየቦታው ሊደርስ አልቻለም። አሁን ቤተሰቦች እኔ ክላ ወረዳ ነው ያሉት፣ እኔ መቀሌ ነው ያለሁት። እንደምንሰማው እርዳታ እየደረሳቸው አይደለም፣ ቢኮዝ የናፍጣ ችግር አለ ማጓጓ ስላልተቻለ ማለት ነው። እና ከባድ ፈተና ውስጥ ነው ያለ። ኑሮ መምራት አልተቻለም። ቤተሰብ እጅግ ከፍተኛ ችግር ውስጥ ነው ያሉት። ከተለያየ የቤተሰብ አባል ገንዘብ ሲላክላቸውም ከ20 እስከ 35 በመቶ የሚሆነው እንደሚቆረጥ ያስረዳሉ። የባንክ አገልግሎት ትግራይ አካባቢ ምንም ስለሌለ ከተለያየ አካባቢ ከውጭም ከአዲስ አበባ አካባቢ ካሉ ቤተሰቦቻችን ሲላት ከ20 እስከ 35% መጀመሪያ አካባቢ ነው። አሁን ወደ 35% እንደዚህ መጥቶልኝ ያውቃልና ፐርሰንት አስተቆርጦበት በዛ ላይ ገበያ ደግሞ እንደሚታወቀው በጣም ከፍተኛ በከፍተኛ ደረጃ ነው ጭማሪ ያለው። ማንኛውም ሸቀጥ እጅግ እጅግ እጅግ በጣም ጨምሮ ያለው እዛ ላይ ያን ያህል ተቆርጦበት እንደገና ወደ ገበያ ስትወስዶ ምንም ሊገዛ የሚችል አይደለም እና ትግራይ ውስጥ በአሁኑ ሰዓት ሕይወት እጅግ እጅግ እጅግ ከባድ ነው እና በዚህ አጋጣሚ ማለት የሚፈልገው መንግስት የህዝቡን ችግር ተረድቶ፣ ያው የትግራይ መንግስትም አክቹዋሊ የትግራይ መንግስት ያው ለሰላም ያው ዝግጁ ነው። ግን ከወደ ከፌዴራል መንግስትም የትግራይ መንግስትን የሰላም ጥሪ ተቀብሎ ባንክ የሚከፈትበትን የተለያዩ ሞባይል ማንኛውም መሰረታዊ አገልግሎቶች የሚጀመሩበትን መንገድ ካላመቻቹ በጣም ከፍተኛ ችግር ላይ ነው ያለው ህዝቡ። በረሀብ እያለቀ ነው። ገንዘብ ያለውም የሌለውም አሁን ማንም ከማንም የተሻለ ስላልሆነ ያለውም የሌለውም ከፍተኛ ማጣ እጦት ላይ ስላለ ከፍተኛ የገበያ የዋጋ ንረትም አለ እና ይሄ ከበባው ካልተነሳ በስተቀር እጅግ ከባድ ነው። በጣም ፈታኝ ጊዜ ነው ያለ ነው። የአገልግሎት ክፍያ በሚል በዚህ መጠን ከፍ ማለቱም አስከፊ መሆኑን ይገልጻሉ። ከ35 ፐርሰንት መቁረጥ ማለት በጣም ከባድ የሚዘገን ነገር ነው። ም ሰው በአሁኑ ሰዓት መረዳዳት ሲገባን ያለው አክቹዋሊ የተወሰነ ፐርሰንት ቢወሱ ምንም ችግር ላይሆን ይችላል። ግን ይህን ኦልሞስት ግማሽ ነው ይህንን ያህል እንትን ማለት እኔ ዲስ ኢዝ ሮበሪ እንደ በቃ የመቀማት ያክል ነው የሚያስከረው፣ እና መተዛዘን ነው የሚገባ በዚህ ሰዓት ያንን ባያደርጉ እኔ ደስ ይለኛል። ግን አማራጭ ስለሌለው ህዝቡ ያው ሳይወድ በግድ ነው እየተቀማ ያለውና በጣም ከባድ ነገር ነው። ባያደርጉ ደስ ይለኝ ነበር። በኢንዲያና ክፍለ ግዛት የሴንት ሜሪ ኮሌጅ የቢዝነስ አስተዳደር ክፍለ ትምህርት ኃላፊና መምህር የሆኑት ረዳት ፕሮፌሰሩ ዶክተር አብራር ፍትዊ ጦርነቱ በትግራይ ክልል ኢኮኖሚ ላይ ትልቅ በትር ማሳረፉን ይገልጻሉ። የዚህ ሁሉ ምንጩ ጦርነቱ መሆኑንም ያስረዳሉ። አሁን ትግራይ ውስጥ እንደሚታወቀው የኢንዱስትሪ የግብርና፣ የትምህርት፣ እንዲሁም የጤና ተቋማት ሁሉ ወድመዋል። የኢንዱስትሪ ብንል ፎሪንስ ለምሳሌ ምርት የለም ከሚሱ የኢንዱስትሪ ንብረቱ ተዘርፈዋል። ፋብሪካዎች ለምሳሌ ትራኮች፣ መኪኖች ተዘርፈዋል፣ ገሚሱ ወድመዋል። እንዲሁም እንደሚታወቀው ጥሬ እቃ የሚገባበት ሁኔታም የለም፣ ነዳጅም የለም፣ መብራትም የለም። ስለዚህ የኢንዱስትሪ አንድ የኢኮኖሚ አካል ነው። በዚህ መሰረት ኢንዱስትሪው ከኢኮኖሚ ውጭ ሆነዋል። የጤና ተቋማት አገልግሎት መስጠት አይችሉም፣ ማሽኖቻቸው ተዘርፈዋል፣ መድኃኒት የለም። እንዲሁም የትምህርት ተቋማትም እንዲሁ ላቦራቶሪ መሳሪያዎቻቸው የሉም። አንዳንድ ቦታዎች ላይ ወንበርም ጭምር ሳይቀር ተዘርፈዋል። አገልግሎት እየሰጡ እንዳልሆነ ታወቅ ጉዳይ ነው። ሌላው እርሻ ምርትም አሁን ባለው ሁኔታ በጣም ቀንሰዋል። የእርሻ መሳሪያዎች ወድመዋል። በሬዎችም ሳይቀሩ ተዘርፈዋል ወይም ታርደዋል። ማዳበሪያና ምርጥ ዘር በበቂ ሁኔታ እየገባ እንዳልሆነ ይታወቃል። ፋይናንሻል ሲስተሙም ስናይ ታወቀው ባንክ የለም። ኢንቨስትመንት የለም። በጀት አልተመደበም። ደሞዝም የሚከፈል መንግስት ሰራተኛም የለም። የገንዘብ ዝውውሩ በጣም አናሳ ነው። በሰዎች እጅ የነበረ የገንዘብ ዝውውር መሰረት ያደረገ ነው። ስለዚህ በአጠቃላይ እነዚህ የአንድ ክልል ወይም የአንድ ሀገር የኢኮኖሚ አውታሮች ተደርገው የሚወሰዱ በሙሉ ችግር ላይ ስለሆኑ ትግራይ ኢኮኖሚ በጣም ችግር ላይ እያለ መሆኑን ነው የሚያሳየን። አድማጮች፣ ትግራይ ክልልን በተመለከተ የገንዘብ እንቅስቃሴ ላይ የጀመርነው ዘገባ አላበቃም። የንግድና ምጣኔ ሀብት ባለሙያ ዶክተር አብራር ፍትዊን አስተያየት ከሌሎች ባለሙያዎች ሀሳብ ጋር ጨምረን በሚቀጥለው ሳምንት ይዘን እንመለሳለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አመሰግናለሁ ደረጀ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ተከታዩ ቅንብር ልውሰዳችሁ። በቀጣዩ ዓመት የአገር ውስጥ ፍላጎትን በመሸፈን ስንዴን ለውጭ ገበያ ለማቅረብ በመንግስት የተያዘውን እቅድ ታሳቢ በማድረግ የግብርና ስራቸውን እያከናወኑ እንደሚገኙ የአርሲ ዞን አርሶ አደሮች ተናገሩ ይለናል ተከታዩ ቅንብር። በኩታ ገጠም ዘመናዊ የአስተራረስ ዘዴ ስንዴ በማልማት ላይ የሚገኙ የምስራቅ አርሲ ዞን አርሶ አደሮችና የግብርናው ዘርፍ አመራሮች የሩሲያና ዩክሬን ጦርነት በስንዴ አቅርቦት ላይ የፈጠረውን ክፍተት በቀጣዩ ዓመት ሙሉ በሙሉ እንደሚቀረፍም እምነታቸውን መግለጻቸውን ያመለክታል። በምስራቅ አርሲ በሄክታር የሚገኘው የስንዴ ምርት በየአመቱ በመጨመር ላይ መሆኑን የገለጹት የዞኑ ግብርና ጽህፈት ቤት ኃላፊ አቶ ገና መሐመድ በዞኑ በዘንድሮው ከሃያ አንድ ሚሊዮን ኩንታል በላይ ስንዴ ለማምረት መታቀዱንም ተናግረዋል። ይህም መንግስት ከያዘው የኤክስፖርት እቅድ ለማሳካት ከፍተኛ አስተዋጽኦ ይኖረዋል ነው ያሉት። ምንም እንኳን የምጣኔ ሀብት ባለሙያዎች ስጋት ቢኖርባቸውም ኢትዮጵያ ቀጣዩን አመት የስንዴ ምርቷን ካለፈው አመት አንጻር ከሰባ በመቶ በላይ ለማሳደግ እቅድ ይዛለች ነው የሚለው ኬኔዲ አባተ ነው ያጠናቀረው። በኢትዮጵያ የሚስተዋሉ የተለያዩ ውስጣዊ ችግሮች በምርትና ምርታማነት ላይ ከፍተኛ አሉታዊ ተጽዕኖ በማሳደር ላይ ይገኛሉ። በተለያዩ ስፍራዎች ከሚስተዋለው ግጭት ጋር በተያያዘ የማይታረሱ በርካታ መሬቶች አሉ። በተለያዩ የሀገሪቱ አካባቢዎች የሚስተዋለው ድርቅ ደግሞ በምርት ላይ ከፍተኛ አሉታዊ ተጽዕኖ እንዲሁ በማሳደር ላይ ነው የሚገኘው። ከውጫዊ ምክንያቶች ደግሞ የሩሲያና ዩክሬን ጦርነት ኢትዮጵያን ጨምሮ ወደ ተለያዩ የዓለም ሀገራት የግብርና ምርቶችና ግብአቶች በአግባቡ እንዳይሰራጩ ምክንያት ሆኗል መሆኑም በሚታረሱ አካባቢዎች ያሉ መሬቶችን በዘመናዊ መንገድ ማረስ የግብርና ምርትን ለማሳደግ ሁነኛ አስተዋጽኦ አለው። በዚህ አሁን በሚገኝበት በምስራቅ አርሲ ዞን ጦሳ ወረዳ ጉቺ ቀበሌ አርሶ አደሮች በኩታ ገጠም ወይም በክላስተር የሚያርሱበት መንገድም ከዚህ አንጻር ተስፋን የሚያጭር ነው። በምስራቅ አርሲ ዞን ተዘዋውሬ የተመለከትኳቸው አካባቢዎች በመህር ሰብል ተሸፍነው ለአይን ይማርካሉ። አብዛኛው የዞኑ የእርሻ መሬት በስንዴ ዘር ተሸፍኗል። የየአካባቢው አርሶ አደሮች ከዚህ ቀደም ከሚያደርጉት በተለየ መልኩ የተበጣጠሰ ማሳቸውን ለየብቻ ማረስ ትተው በጋራ ወጥ አድርገው አርሰዋል። ይህን የኩታ ገጠም አስተራረስ ዘዴ የሚጠቀሙበትን ምክንያት በምስራቅ አርሲ ዞን ጦሳ ወረዳ የጉቺ አቤባዶሳ ቀበሌ አርሶአደር የሆኑት አቶ ፈይሳ ቡታ ያስረዳሉ። እና በ81 ሰዎች ነው አሁን እየሰራናለን እቺ 100 ሄክታሯን እና ሰማንያ አንድ ሰዎች ስድስት ሴቶች ያሉን፣ ተሪፉ ደግሞ ወንድ ነው። ከዚህ አንፃር እየሰራን ነው። ይሄ ክላስተር ከምንም በላይ መሬቱን ኩታ ገጠማ አድርጎ መጠቀም ምርትና ምርታማነትን፣ ዘር ያልደረሰበት ቦታ ዘሩን ለማዳረስም ከዛ አንፃር ጠቀሜታ ያለው ነገር ስለሆነ፣ አንዳንድ ጊዜ የሚገርመኝ እኛ አርብቶ አደረና አርሶ አደር ሰማንያ አምስት ፐርሰንቱ ሆነን ይሄንን በዳቦ በቂ ያለማቅረባችን እኔ ውስጤ ጥያቄ ነው የሚሆነው። ውጤት አማሙን የምን እየቻል ይቻል ለምን ማምረት አንችልም የሚለው ኩታ ገጠሙን ከዛ አንጻር ነው። እኛ ወደ ኩታ ገጠሙ የገባ ነው። እኛ ብዙን ጊዜ አሁን ከስልሳም ሰባ የሚገኝበት አጋጣሚዎች አሉ። ስለዚህ ከእግዚአብሔር ጋር ይሄ ይገኛል። በዞኑ የሎዴ ጦሳ ወረዳም እንዲሁ በኩታ ገጠም ታርሷል። አቶ ሰለሞን ለማ በወረዳው የመልካ ጆቢ ቀበሌ አርሶ አደር ናቸው። እንደኛ እንደ መልካ ጆቢ ከማዛ ዝግጅት አንስቶ ያው ይሄንን ወደ ኩታ ገጠም እርሻ ስንጠቀም አንደኛ ለቴክኖሎጂ የተበጣጠሰ ካልሆነ የተያያዘ ሲሆን ለትራክተር እርሻም አመች ነው። በትራክተር አርሰን በዘር ሰዓትም ተመሳሳይ የዘር ስንዴ በአንድ በተመሳሳይ ወቅት ነው የዘራ ነው። በእንዲህ አይነት ነገር እያደረግን አሁን ምርትና ምርታማነታችን ከዛሬ አስር አመትና ከዚያ በፊት እናመርት የነበረውን በእጥፍ ጨምሮልናል ማለት ነው። በጣም ተጠናክሮ የጀመር ነው። ሶስት አመት ሆኖናል እንግዲህ አምና ከሄክታር 6560 ድረስ አምርተናል። የኩታ ገጠም ወይም ክላስተር አስተራረስ ዘዴ በሰፊው እየተተገበረ መሆኑን፣ አርሶ አደሩ የግብርና ቴክኖሎጂዎችን በብዛት እንዲጠቀም የግብርና ማሽነሪዎች ከቀረጥ ነፃ እንዲገቡ መደረጋቸውን፣ እንዲሁም ለግብርናው ዘርፍ የሚመደበው በጀት ማደጉን ሰኔ 30 ለህዝብ ተወካዮች ምክር ቤት ማብራሪያ በሰጡበት ወቅት የገለጹት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሚቀጥለው አመት ስንዴ ለውጭ ገበያ እንደምትልክ ተናግረዋል። የግብርና ምርታማነት ያ ሁላችሁም እንደምትታዘቡት አድጓል። ባለፈውም ብየዋለው፣ አሁን ደግማለው ንጹሃን አላግባብ እየተገደሉ በየቦታው ከሳሾች ጠዋት ማታ እየነዘነዙን፣ በሚቀጥለው አመት ስንዴ ኤክስፖርት እናደርጋለን። ስንዴን ኤክስፖርት ማድረግ እንዳንችል ሲያደርጉ ተሳክቶላቸዋል። ስንዴን ኤክስፖርት ማድረግ ችለን መስዋዕትነት ካስከፈሉ አሸንፈናቸዋል። ለላችን የሚረጋገጠው ያሰብነውን ማሳካታችን ስንዴን ኤክስፖርት እናደርጋለን። ለዛም የሚያበቃ ሰፋፊ ስራ በዚህ ክረምት በሚቀጥለው በጋ ዝግጅቱን ስራም እየየተሰራ ነው። በምስራቅ አርሲ ዞን ቅኝት ያደረግንባቸው የሎዴ ጦሳ ግብርና ጽሕፈት ቤት ኃላፊ አቶ ጸጋይ አሰፋ እንዲሁም የጦሳ ወረዳ ግብርና ጽሕፈት ቤት ኃላፊ ሽመልስ ተስፋዬ በየወረዳዎቻቸው በመንግስት ደረጃ የተያዘውን ስንዴን ለውጭ ገበያ የማቅረብ እቅድ ማሳካት በሚቻል መልኩ እየተሰራ መሆኑን ይገልጻሉ። አሁን ትልቁ ነገር እየሰራን ያለ ነው፣ ምርትና ምርታማነትን ለመጨመር ነው ትልቁ ዓላማችን። የክላስትሩም ዓላማ አንዱ ይሄ ነው ወደ ውጪ ስንዴ መላክና ወደ ከውጪ ወደ ሀገር ውስጥ የምናስገባውን ኖርማል ለመቀነስ ነው። እዚሁ ይሄን ስራ ለመቻቻል ቁርጥን እየተነሳን ተነስተን እየሰራን ነው ለነው በዚህ ዙር አሁን በፊት ከሄክታር 40 ኩንታል ነበረ ነበር ሲመረት ነበር። አሁን ግን እስከ 50 እና እስከ 60 መረስ ይችላል። ኖርማሌ ዘንድሮ ከዛ በላይ እስከ 60 እና እስከ ሰባ እንሄዳለን የሚል አቋምለን አብዛኛው እዚህ ዋግ ነው ችግሩ። መድኃኒት አቅርቦቱ በጊዜ መጥቶ ገበሬም የሚረጨውና በሽታው የሚከላከል ከሆነ ያቀርነው ምርት እናገኛለን ከዛም አይደለም፣ ከእኛ ተርፎ እስከ ውጪ አሁን ለምሳሌ ባለፈው ዓመት የተጎዱት ይሄ ቀበሌ ብቻ 800 ኩንታል ነው የሰጠ። ለአሁን ምሳሌ ለኤክስፖርት ነው እንደምዛኛ ይሄ የገበያ ውል ኮንትራት መፈራረም ከፋብሪካዎች ጋር ከዩኒዮኖች ጋር ጀምሮ አልገበረው። በምስራቅ አርሲ ዞን ለአርሶ አደሩ አስፈላጊው የመኸር ግብዓት መቅረቡን የገለጹት የዞኑ ግብርና ጽሕፈት ቤት ኃላፊ አቶ ገና መሐመድ፣ የኬሚካል አቅርቦትም በቅርቡ እንደሚደርስ ነግረውናል። ዞኑ ዘንድሮ ከ21 ሚሊዮን ኩንታል በላይ ለማምረት ማቀዱን የተናገሩት አቶ ገና ይህም የሩሲያና ዩክሬን ጦርነት የፈጠረውን ክፍተት ከመሙላት አልፎ የአገሪቱን የኤክስፖርት እቅድ ለማሳካት እንደሚረዳ ያምናሉ። አምና ራሱ በጋ ስንዴ የበጋ ስንዴ እንደ እኛ ዞን ወደ 40 ወደ 37000 ሄክታር ይዘራ ነው። አንድ ነጥብ 2 ሚሊዮን ኩንታል ነው ያገኘው። ዘንድሮ ያን እጥፍ እናደርግና ስንዴ ከውጭ ማስገባት ብቻ ሳይሆን ለምን እኛው ኤክስፖርት ለምን እናደርግም የሚለው መንግስት የያዘውን አቅጣጫ እኛ ዞን አሁን ያለው ነገሮች ያላቸውን ነገሮች ክፍተቶች ካልተፈቱ ኦልሬዲ ኤክስፖርት የማናደርግበት ምክንያት የለም። እኛ ለምሳሌ ወደ 21.5 ሚሊዮን ኩንታል ዘንድሮ እናመርታለን ብለን ያቀድን ነው። ይሄ መነሻችን ምንድነው? አምና ወደ 19.25 ሚሊዮን ኩንታል እናመርታለን ብለን አቀድን። 19 ሚሊዮን ኩንታል ነው ያመረተው። እንደኛ ዞን ማለት ነው። አምና ስንዴ አመረተ። በቆላማ አካባቢ ያለው በመስኖያት፣ የተመረተው በመህር ደግሞ የተመረተው ምርት አንድ ላይ መጣ። ከውጭ የሚገባው ስንዴ አቆም። ስለዚህ ዩክሬንና ኬንያ ማነው ዩክሬንና ሩሽያ ሌላ አሜሪካ እንደዚህ ሆነ ብንልም እኛ ላይ የሚያመጣ ተጽዕኖ የለም። ከውጭ የሚያስገባው ነገር ኦልሬዲ ቀርቷል። አታስቡ። አርሶ አደሮችም እንዲሁ ትርፍ በማምረት ስንዴን ለውጭ ገበያ ማቅረብ እንደሚቻል እምነት አላቸው። በቃ ሁላችንም ለዚህ አገር በባለቤትነት የኔ የሚለው ድርሻ ከተሰራ እቺ አገር ስንዴ ወደ ውጭ የማትልክበት ምክንያት ምንም አለብ ሁሌ ጥያ አኑሬስ ያለ ነገር ነው ሁሌ የማይላክበት አጋጣሚ አለብ ይያልገምተን ይደረጋል። ይቻላል። የማይቻል በዚህ ምድር ላይ ምንም ነገር የለም። የመንግስትን እቅድ በተመለከተ አስተያየት እንዲሰጡን የጠየቅናቸው የምጣኔ ሀብት ባለሙያ የሆኑት ዶክተር ደግዬ ጎሹ መንግስት ከዚህ ቀደምም ስንዴን ኤክስፖርት አድርጋለሁ በሚል ያልተጨበጠ እቅድ ይፋ ማድረጉን በመግለጽ በዚህ ላይ ሀሳብ ለመስጠት ፈቃደኛ አልሆኑም። ይሁንና ከዚህ ቀደም በኢትዮጵያ ኢኮኖሚክስ አሶሲዬሽን 19ኛ ጉባኤ ላይ በሰጡን አስተያየት ይህም ብለዋል። አሁንም ያለው ሁኔታ ጥሩ ጥሩ ነገሩን የማውራት ነገር አለ። ፐርፎርማንስ እንጠየቅ። እቅድ ማውራት ብዙም አይጠቅምንም ማለት ነው። አፈጻጸማችን ላይ ተመስርተን ከነ ችግሩ ምን አይነት የመፍትሄ አቅጣጫ ልናስቀምጥ እንችላለን? ሳይመልተነስሪ እነዚህን የፖሊሲ እርምጃዎች ያመጡትን ውጤት ደግሞ ደሞ በደንብ የሚገመግም አካል ከሌለ በስተቀር የተበተነ ነው። በዚህ አመት አርሶ አደሮች ማዳበሪያ ጠርገጥሟቸዋል። መሪያቸው ማዳበሪያ ለምዷል። የሚቀጥለው አመት አወጣታችን ከዚህ የባሰ ምን ያክል ዳውን ተርድ እንደሚያደርግ ማጅን ይሄ በጣም ያሳስበኛል። እሳቸው ይህን ይበሉ እንጂ ኢትዮጵያ በተለያዩ ፈተናዎች ውስጥ ብትሆንም ዘንድሮ ሁለት ነጥብ አራት ሚሊዮን ቶን ስንዴ ለማምረት መወጠኗን የግብርና ሚኒስቴር አስታውቋል። ይህም ካለፈው ዓመት የስንዴ ምርት በሰባ በመቶ ከፍ ያለ መሆኑን የገለጸው ሚኒስቴሩ በዚህም የሀገር ውስጥ ፍላጎትን በመሸፈን ለውጭ ገበያ ማቅረብ እንደሚቻል በእቅዱ አስቀምጧል። ይሁን እንጂ የእቅዱ ስኬታማነት በቀጣዩ ዓመት የሚታይ ይሆናል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። አመሰግናለሁ ባለው ኬኔዲ፣ ክብራት እና ኮራን አድማጮች፣ አሁን እንዴት እንደምታገኙን እናስታውሳችሁ።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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ይችላሉ። የአሜሪካ ድምጽ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በዓለም ቀንደኛ ተፈላጊዎች አንዱ የነበረው የአልቃኢዳው አሜር አይመን አልዘዋሂሪ በዩናይትድ ስቴትስ የድሮን ጥቃት ተገድሏል። የተገደለው አፍጋኒስታን ዋና ከተማ ካቡል ውስጥ በሚገኝ ቤት በረንዳ ላይ እንደቆመ መሆኑን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። የኦሳማ ቢንላደን የረጅም ጊዜ አጋርና ምክትሉም የነበረው አልዘዋሂሪ ብዙዎቹን ከባድ ከባድ የሆኑ የሽብር ጥቃቶች በዋናነት ሲያቅድ የነበረ ነው በማለት ርዕሰ አንቀጹ አክሏል። የመስከረም አንዱ የሽብር ጥቃት በተፈጸመበት ጊዜ አልዘዋሂሪ የቢንላደን ምክትል እንደነበረ ፕሬዚደንት ጆ ባይደን ገልጸዋል። He was deeply involved in the planning of 9 11. One of the most responsible for the attacks that murdered 2,977 people on American soil. Yeah, በአሜሪካ ምድር ላይ 2977 ሰዎች ከተገደሉባቸው ጥቃቶች ተጠያቂው አንዱ እርሱ ነው። እንደ አውሮፓ አቆጣጠር በ2000 ዓ.ም በዩኤስ ኮል መርከብ ላይ የደረሰውንና 17 የባህር ኃይል አባላት የተገደሉበትን እንዲሁም ብዙዎች የቆሰሉበትን የቦምብ ጥቃት ጨምሮ ለብዙ አስርት ዓመታት በአሜሪካውያን ላይ ጥቃት ለመሰንዘር የተጠነሰሱ ሴራዎችን በዋናነት የመራ ነው። በኬንያና በታንዛኒያ የዩናይትድ ስቴትስ ኤምባሲዎች ላይ በተፈጸመው 224 ሰዎች የተገደሉበትና ሌሎች ከ4500 የሚበልጡ ሰዎች በቆሰሉበት ጥቃት ቁልፍ ሚና ተጫውተዋል። ዩናይትድ ስቴትስ በወሰደችው እርምጃ ቢንላድን እንደ አውሮፓውያን አቆጣጠር በ2011 ዓ ም ግንቦት ወር ውስጥ ከተገደለ በኋላ አዘዋሂሪ From hiding, he coordinated Al Qaeda's branches and all around the world, including setting priorities for providing operational guidance. ከተሸሸገበት ቦታ ሆኖ በዓለም ዙሪያ የአልቃይዳን ቅርንጫፎች የሚያቀናጀው እርሱ ነበር። ቅድሚያ የሚሰጣቸው አድራጎቶች ለይቶ የሚያስቀምጠው በዩናይትድ ስቴትስ ኢላማዎች ላይ ጥቃት እንዲካሄድ የሚቀሰቅሰውና የሚያበረታታው እንዲሁም አፈጻጸሙን የሚመራው እርሱ ነበር። በቅርብ ሳምንታት ሳይቀር ለተከታዮቹ ዩናይትድ ስቴትስ እና አጋሮቿ ላይ ጥቃት እንዲያደርሱ በቀረጸው ቪዲዮ ቅስቀሳ ያደርግ ነበር። አስከትለውም ፕሬዚደንቱ አልዛዋሄሪ በፕሬዚደንት ቡሽ፣ በፕሬዚደንት ኦባማ እና በፕሬዝደንት ትራምፕ አስተዳደር ዘመን ያለማሰለስ ሲታደን ቆይቶ የደህንነት ማህበረሰባችን በዚህ ዓመት የት እንዳለ ደረሱበት። ከቅርብ ቤተሰቡ ጋር ለመቀላቀል ካቡል መሀፍ ከተማ መኖር ጀምሮ ነበር ብለዋል ፕሬዚደንት ባይደን። አልዘዋሂሪ የት እንዳለ የቀረበላቸውን ግልጽ እና አሳማኝ ማስረጃ በጥንቃቄ ከመረመሩ በኋላ አልዘዋሂሪን ለአንዴና ለመጨረሻ ጊዜ This mission was carefully planned. ይህ ተልእኮ ሌሎች ሲቪሎችን ለጉዳት እንዳያጋልጥ በጥንቃቄ ዕቅድ ሲዘጋጅ ቆየ። ከዚያም በኋላ ሁኔታዎች በሙሉ በደንብ መሟላታቸው ከአንድ ሳምንት በፊት ተነገረኝ። ሄደው እርምጃውን እንዲወስዱበት የመጨረሻውን ትእዛዝ ሰጠሁ። እናም ተልእኮው በስኬት ተጠናቀቀ። በአንድም የቤተሰቡ አባል ላይም ሆነ በአንድም ሲቪል ሰው ላይ ጉዳት አልደረሰም። አስከትለውም ፕሬዚደንት ባይደን አሁን ፍርዱ ተሰጥቷል፣ ይህ የሽብር መሪ ተወግዷል የዓለም ሕዝብ ይህንን ለአረመኔያዊ ጥቃት ቆርጦ የተነሳ ሽብርተኛ ከእንግዲህ ሊፈራው አይገባም ካሉ በኋላ ዩናይትድ ስቴትስ አሜሪካውያንን ጥቃት ሊያደርሱባቸው ከሚፈልጉ ለመጠበቅ ያላትን ቁርጠኝነት እና አቅሙም ያላት መሆኑን ማሳየቷን ትቀጥላለች ሲሉ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ሐተታውን አጠናቋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ስርጭታችን ወደ መገባደዱ ተቃርቧል። ታዲያ አንዳንድ ዝግጅቶችን እናስታውሳችሁ በቀሩን ደቂቃዎች። ፓይሎሪ ኤች ፓይሎሪ በመባል የሚታወቀው የበሽታ አምጪ ተህዋስ የጨጓራ ካንሰር ሊያመጡ ከሚችሉ ዋና ዋና ምክንያቶች አንዱ መሆኑን አንድ አዲስ ጥናት አመልክቷል። ይህ የባክቴሪያ ዝርያ የጨጓራና የአንጀት ቁስለት ማምጣትም የሚታወቅ ነበር። ከካንሰር ሕክምና ባለሙያ ጋር የተደረገ ውይይት ሰዓታችን እንዳመቸ ሰሞኑን በአንዱ ዝግጅታችን እናቀርባለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለማክሰኞ ምሽት ያዘጋጀውን እዚሁ አበቃ። ያስተናገድኳቸው አሉላ ከበደ፣ ከአቀናባሪዋ ብርሃን ኃይሉና ከተቀሩት ባልደረቦቻችን ጋር በዚህ ተሰናበትን። ነገ እንገናኝ። ሰላም፣ ደህና እደሩ። Ibibibibu biyu wa, Ibibibibu